ተመራጩ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የቴክሳሱን የነዳጅ ኩባንያ ስራ አስኪያጅ ለአስተዳደራቸው የውጭ ጉዳይ ሚኒስትርነት ነው የመረጡት። የኤክሰን ሞቢል ኩባንያ ዋና ስራ አስፈጻሚ የሆኑት ሬክስ ቲለርሰን የዲፕሎማሲ ስራ ልምድ ባይኖራቸውም ከብዙ አገሮች ጋር ግን የጠበቀ የንግድ ግንኙነት ያላቸው ሰው ናቸው። ትላቲካ ሆክ ያጠናቅረችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል። የውጭ ጉዳይ ሚኒስትር በዩናይትድ ስቴትስ መንግሥት ካቢኔ ቀዳሚው ብርቱ ሥልጣን ነው፣ ከዋይት ሐውስ ቀጥሎ። ተመራጩ ፕሬዚደንት ዶናልድ ትራምፕ ቀልባቸውና ምርጫቸው የኤክሰን ሞቢል መሪ ላይ ከማረፉ በፊት የኒውዮርክ ከተማ የቀድሞ ከንቲባና በዘመቻቸው ወቅት ግንባር ቀደም ደጋፊያቸው የነበሩት ሩዲ ጁሊያኒ የዛሬ አራት ዓመት በነበረው ፕሬዚደንታዊ ምርጫ የባራክ ኦባማ ተቀናቃኝ ተፎካካሪና የቀድሞ የማሳቹሴትስ አገረ ገዢ እንዲሁም በዘንድሮው የምርጫ ዘመን የትራምፕ ዋነኛ ባላንጣ የነበሩትን ሚትራምኒን እንዲሁም የቀድሞውን የአሜሪካ ማዕከላዊ የስለላ ድርጅት ዳይሬክተርና የጦርም ጀኔራል የነበሩትን ዴቪድ ፔትራያስን አነጋግረዋል፣ ፈትሸዋል። ሬክስ ቲለርን ምናልባት ሳይመርጡ አይቀርም የሚል ወሬ የተናፈሰው ባለፈው ሳምንት ውስጥ ነበር። ቲለርሰን የከትናንት በስቲያው ቅዳሜ ከሚስተር ትራምፕ ጋር ለሁለተኛ ጊዜ ከተገናኙ በኋላ ግን የተመራጩ ፕሬዚደንት የሽግግር ቡድን ዜናውን ሽው አድርጎ አወጣ። ምናልባት መጪው የአሜሪካ የዲፕሎማሲ መሪ እርሳቸው ሳይሆኑ እንደማይቀሩ ተሰማ። ያኔ ታዲያ ተቺዎች የትራምፕን አዝማሚያ ለመንቀስና ለመንቀፍ ጊዜ አላባከኑም። እኒህ የነዳጅ ኩባንያ ሥራ አስኪያጅ የፖለቲካው ዓለም ልምድ የላቸውም፣ አንድ መቃወሚያ ነበር። ዶናልድ ትራምፕ ግን ከውጭ ጉዳይ ሚኒስትራቸው የሚፈልጓቸው ሌሎች ችሎታዎች አሉ። ለእኔ ግዙፉ ጉዳይ የሚበጀው እኒህ ሰው ከተዋንያኑ ብዙዎቹን ያውቋቸዋል። ሲያውቋቸው ደግሞ በደንብ ነው የሚያውቋቸው። ሩሲያ ውስጥ ግዙፍ ውሎችን አድርገዋል ወይም ሥራዎችን ሠርተዋል። እነዚህ ሥራዎች ታዲያ የዛሬ ሦስት ዓመት አካባቢ በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም የሩሲያው ፕሬዚደንት ቭላዲሚር ፑቲን ከቲለርሰን ጋር የወዳጅነት ሥርዓት ወይም አሰራር በሚባል ግንኙነት ላይ እንዲነጋገሩ አድርጓቸዋል። የንግዱ መሪ ቲለርሰንና ፕሬዚደንት ፑቲን ይተዋወቃሉ። ፑቲንን ከ1999 ዓ ም አንስተዋውቃቸዋለሁ እናም ከእርሳቸው ጋር በጣም የቀረበ ግንኙነት አለን። ቲለርሰን ዩናይትድ ስቴትስ በሩሲያ ላይ የጣለቻቸውን ማዕቀቦች በብርቱ የሚቃወሙም ሰው ናቸው። እነዚያ ማዕቀቦች ኩባንያቸው ኤክሰን ሞቢል ሩሲያ ውስጥ የነበሩትን ባለብዙ ትርፍና ወረት ንግዶች እንዲሰርዙ እንዲዘጉ አስገድዷቸዋል። ይህ ቲለርሰን ከሩሲያ ጋር ያላቸው የሞቀ ወዳጅነት ምናልባት የእርሳቸውን ለውጭ ጉዳይ ሚኒስትርነት የመሾም ጉዳይ በሕግ መወሰኛው ምክር ቤት ውስጥ ሳያዘገይባቸው ወይም ሳይገታባቸው አይቀርም የሚል ግምት አሳድሯል። በተለይ ባለፈው ሳምንት የተሰሙ ወሬዎች የሞስኮንና የዋሽንግተንን ግንኙነት ይበልጥ እንዳሻከሩትና ከድጡ ወደ ማጡ እንዳንፏቀቁት እየተነገረ ነው። በዘንድሮው የምርጫ ውጤት ላይ ጫና ማሳደር በቻለ ሁኔታ ሩሲያ በኢንተርኔት ሰርጎ ገብ ወረራ ጣልቃ ገብታለች የሚል ብርቱ ክስ ከዋይት ሀውስ ከስለላ ተቋሙ ሲአይኤ እና ከተወካዮች ምክር ቤቱ እንደራሴዎችም ተሰንዝሯል። ሀገራቸው ከሞስኮ ጋር ያላት ግንኙነት እንዲሻሻል እንደሚፈልጉ ሚስተር ትራምፕ በተደጋጋሚ አስታውቀዋል። አንዳንድ ተንታኞች እንደሚሉት እኒህ የቤቶች ግንባታና ሽያጭ ቱጃር የነበሩ የዛሬ ተመራጭ ፕሬዚደንት ከማንኛውም የፖለቲካው አመለካከትና ቁርቁስ ይልቅ ቀልባቸውን ይበልጥ የሚስቡት የንግድና የሥራ ውሎች ናቸው። ከፖለቲካውና ከዲፕሎማሲያዊ ዓለም በመውጣት ዋና ሥራ አስፈጻሚ ለሆኑና ኋይት ሃውስ ውስጥ ያለውን አይነት ልምድ ለሌላቸው ሰው የሚያስተላለፉት በእውነቱ ደፋር የሆነ መልእክት ነው። የቴክሳስ ግዛት የፖለቲካ ተንታኝና ዘጋቢ በድ ኬኔዲ ናቸው የሰማችኋቸው። ገና በይፋ ካልተነገሩ ጭምጭምታዎች እንደሚሰማው ደግሞ ለሚስተር ቲለርሰን ምክትል አድርገው ሊሾሟቸው ትራምፕ ያጫቸው ጃን ቦልተን የኖሩና የበሰሉ ዲፕሎማት ናቸው። እኒህ ቦልተን ቀድሞ በተባበሩት መንግሥታት ድርጅት የአሜሪካ አምባሳደር ሆነው ሰርተዋል። ስለ ኮስታራና ተጋፊ አቋማቸው በደህና ሁኔታ ይታወቃሉ። በሌላ ዘገባ ደግሞ ሩሲያ ባለፈው የዩናይትድ ስቴትስ ምርጫ ሂደት ውስጥ ጣልቃ ገብታለች ሲል ማዕከላዊው የስለላ ኤጀንሲ ሲአይኤ ባወጣው ሪፖርት ላይ በተመራጩ ፕሬዚደንት በዶናልድ ትራምፕና የራሳቸው ፓርቲ አንደራሴ በሆኑት የሕግ መወሰኛ ምክር ቤቱ የአብዛሃ መሪ ሚች ማኮኔል መካከል የሚጋጩ አቋሞች ተንጸባርቀዋል። ሚስተር ትራምፕ አስቂኝ ወይም አስገራሚ ሲሉ የሲአይኤን ድምዳሜ እንደማይቀበሉ በግልጽ ባሳወቁ ማግስት ሚስተር ማኮኔል በተቋሙ ላይ መተማመን እንዳላቸው ገልጸው በተባሉት የሩሲያ አድራጎቶች ላይ ምርመራ መካሄድ እንዳለበት ተናግረዋል። ሩሲያውያን ወዳጆቻችን አይደሉም። የሩሲያ የኢንተርኔት ጣልቃ ገብነት መያዝ ያለበት በብርቱ ነው ሲሉ ሚች መኮነል ለጋዜጠኞች በሰጡት ቃል አሳስበዋል። በግልጽ የኢንተርኔት ላይ ደህንነታችንን ለመጣስ የሚፈጸም ማንኛውም አድራጎት አዋኪ ነው። ይህ የፓርቲ ጉዳይ ሊሆን አይችልም። የተወካዮች ምክር ቤቱ ለዚህ ጉዳይ የሚሰየም ኮሚቴ እንዲያቋቁም ሚስተር ማክኮኔል አልጠየቁም። አሁን ያሉት ኮሚቴዎች ለስራው በቂ ናቸው ብለዋል። ተመራጩ ፕሬዚደንት ከስለላ ተቋማቱ ጋር የሚኖራቸውን ግንኙነት አስመልክቶ አዳዲስ ጥያቄዎች እየተነሱ ባሉበት ሁኔታ ማኮነል የመተማመናቸውን ልክ ገልጸዋል። በስለላው ማኅበረሰብ ማህበረሰብ ላይ ያለኝ መተማመን እጅግ ከፍተኛ ነው። በተለይ በማዕከላዊው የስለላ ተቋም ላይ ሩሲያ የኢንተርኔት ወረራ ወይም ጣልቃ ገብነት ፈጽማብናለች የሚለውን የሲአይኤ ድምዳሜ እንደማይቀበሉት ትራምፕ በጽኑ አስታውቀዋል። የኦባማ አስተዳደርም ዴሞክራቲክ ፓርቲው በምርጫው የደረሰበትን ውድቀት ወሬ ትኩረት ለማስቀየር እየማሰነ ነው የሚሉም ጥቂት አይደሉም።